ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ። በጌታ የተወደዳችሁ ክብሯን አድማጮቼ እግዚአብሔር የተመሰገነ ይሁን ዛሬንም ደግሞ እናንተን በያላችሁበት ስፍራ ጠብቆ እኛንም በሰላም ውስጥ ጠብቆን እንደ ገና በዚህ በአየር ሞገድ አማካኝነት እንድንገናኝ ፈቃድ ሆኗል ጌታችንን ምን ይሳ ነዋል የክብር አምላክ የዘላለም አምላክ ድንቅ ጌታችን እኔና እናንተ በቆምንበት በረገጥንበት በገባንበት በወጣንበት ስፍራ ሁሉ ተጠንቅቆልን። ዛሬም ደግሞ በማዱ ፊት ሁላችንንም አንድ ላይ ሰብስቦናል። በጌታ መንፈስ ቅዱስ አስተማሪነት እግዚአብሔር አምላካችን ዛሬም ደግሞ ድንቅን ነገር ይናገረናል። አዎ ወገኖቼ፣ እግዚአብሔር ምንጊዜም ማዱ ነጥፎ አያውቅም። ምንጊዜም ማዱ አለቀለት አበቃለት ተብሎ አያውቅም። ዛሬም እግዚአብሔር ለእኔና ለእናንተ ሕይወት የሚረባ ቃል አለው፣ ማዳ አለው። እንደ አመጣጣችን ደግሞ እንደ መሻታችንም ብዛትና መጠን ይገናኘናልና ደስ ሊለን ዘንድ ይገባናል። እግዚአብሔር አምላካችን ዘመናትን ሁሉ አሳልፎ ለብቻው የሚኖር ድንቅ የሆነ ኃያል አምላክ ነው። ስሙ ለዘላለም እየተመሰገነ ይሁን። ጌታችን

He's out of the house. went He went to the He went to He went I get and It have a head high the self the high the ወገኖቼ እግዚአብሔር በማንም በምንም ተረትቶ አያውቅም። እግዚአብሔር ቃሉን ያከብራል። እግዚአብሔር ለቃሉ የሚረታ አምላክ እንጂ ለማንም የሚረታ አምላክ አይደለም። እግዚአብሔር ቃሉን አክባሪ ነው። ድንቅ ጌታ እኔና እናንተን በዚህ ሊመራን ይፈልጋል፣ ይሻል ልባችንን ሕይወታችንን እንስጠው። ተስፋዬ ጋቢሶ በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው እያለን ወደ ዕለቱ ጸሎታችን እናልፋለን። እናመስግን። እግዚአብሔር ሆይ ስለ ወደድከን እንወድሃለን። ስምህን ከማመስገን በስተቀር ስምህን ከፍ ከማድረግ በስተቀር፣ በምስጋናም እግዚአብሔር ሆይ ወደ አንተ ከመቅረብ በስተቀር ሌላ ምን እንሰጥሃለን? አቤቱ ጌታዬና አምላኬ ሆይ ሕዝብህን ደግሞ እነሆ ከወደቀበት ከተናቀ ስፍራ አንስተ በቤት አቁመሃልና፣ ክብር ክብር፣ ክብር ለዘላለማዊና ለታላቁ ስሜ ይሁን። እግዚአብሔር ሆይ ዛሬም ደግሞ በጌታ መንፈስ ቅዱስ አስተማሪነት እነሆ እንድትናገርን ድንቅ የሆነውን ቃልን ገላልጠ ደግሞ እግዚአብሔር አምላካችን ሆይ እንድታስተምረን እንለምንሃለን። በሚሆነው ነገር ሁሉ የክብሩን ስፍራ አንተ ውሰድ፣ የሚኖረንንም ጊዜ ሁሉ ባርክልን። በመድኃኒታችን በጌታችን በኢየሱስ ክርስቶስም፣ አሜን። ውድ አድማጮች፣ ባለፈው ምሽት ክፍለ ጊዜ ጥናታችን ወንዶችና ሴቶችን የሚመለከት ሕግ ስለ መሰጠቱ፣ ግድያን፣ ባሪያ ፈንጋይን የመሳሰሉትን ሕግ ስለ መሰጠቱ አንዳንድ ነገሮችን ስንመለከት ነበረ። በዛሬው ምሽት ክፍለ ጊዜ ጥናታችን ደግሞ እርስ በርስ ስለሚደረግ ግጭት የተሰጠውን ሕግ አንድ ላይ እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ 21 ቁጥር ዐሥራ ሁለትን ተመልከቱ። ዘጸአት 21 ቁጥር ዐሥራ ሁለት ንቢመታ ቢሞትም እርሱ ፈጽሞ ይገደል ይላል። መንግሥት ወንጀለኛን በሞት መቅጣት እንደሚገባው ይህ ጥቅስ መሠረት ሊሆን ይችላል ማለት ነው። አንዳንድ ሰዎች አትግደል የሚል ትእዛዝ ስለ ተሰጠ ብቻ መንግሥትም ወንጀለኛን መግደል የለበትም የሚል መከራከሪያ ነጥብ ያቀርባሉ። ለእስራኤላውያን ግን ወንጀለኛን በሞት እንዲቀጡ ነበር እግዚአብሔር የነገራቸው። ቁጥር 13 ባይሸምቅበትም፣ ነገር ግን እግዚአብሔር ድንገት በእጁ ቢጥለው የሚሸሽበት ስፍራን ያደርግልሃለው ይላል። በፓሌስቲና ወይም በፍልስጤም ስደተኞች ሸሽተው የሚጠለሉባቸው ስድስት ከተሞች ነበሩ። ሳያስበው ሰው የገደለ እንዲሸሽባቸው እነዚህ ከተሞች ምቹ በሆነ ስፍራ ነበር ያሉት። ነገሩ እስኪጣራ ድረስ ስደተኛው እዚያው ይቆያል። ስለ ስደተኞች ከተማ ወደፊት ብዙ የምንማረው ብዙ የምንለውም ነገር ይኖረናል። ቀጥል አድርገን ደግሞ ቁጥር ዐሥራ አራትን እንመለከታለን። ሰው ግን ቢደፍር ባልንጀራውንም በተንኰል ቢገለው እንዲሞት ከመሠዊያዬ አውጥተ ውሰደው ይላል አንድ ሰው በቂም በበቀል ተነሳስቶ ሌላውን ሰው የገደለ እንደሆነ ይገደላል። ከሚደርስበት ጥቃት ለመከላከል በሚያደርገው ግብ ግብ ሰው የገደለ እንደሆነ አውቆ አላደረገውምና ጉዳዩ ነፃ ይሆናል ማለት ነው። ቁጥር 15 አባቱን ወይም እናቱን የሚመታ ፈጽሞ ይገደል ይላል። ይህ ቤተሰብን የሚመለከት ትእዛዝ ነው። ቁጥር 16 ሰውን ሰርቆ ቢሸጥ ወይም በእጁ ቢገኝ እርሱ ፈጽሞ ይገደል ይላል። በምንም አይነት ሁኔታ እግዚአብሔር ወገኖቼ፣ ባርነትን አይደግፍም እንዲያውም ያወግዘዋል። ባርነት በዚያ ወቅት የተለመደ ሥርዓት ነበረ። በኋላ ግን እግዚአብሔር መፍትሔውን ሰጥቶአል። ከቁጥር 17 እስከ 19 ያለውን ተመልከቱ። አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል። ሁለት ሰዎች ቢጣሉ አንዱም ሌላውን በድንጋይ ወይም በጡጫ ቢመታ፣ ያም ባይሞት፣ ነገር ግን ታሞ ባልጋው ላይ ቢተኛ፣ ተነስቶም በምርኩዝ ወደ ሜዳ ቢወጣ የመታው ንጹሕ ነው። ነገር ግን ተግባሩን ስላስፈታው ገንዘብ ይከፍለው ዘንድ ያስፈውሰውም ዘንድ ግዴታ አለበት ይላል። በሌላ አነጋገር ተጠቂው ለባከነው ጊዜና ለሕክምና ላወጣው ወጪ በዳዩ ወገን መክፈል አለበት ማለት ነው። ከላይ የተዘረዘሩትና በዚህ ምዕራፍ የተካተቱት ሌሎች ሕጎች ለአገራችን ሕግ መሠረት ሆነዋል። የአንድ የሰለጠነ ሕዝብ ሕግና መመሪያም ሊሆኑ ይገባል። ከቁጥር 24 እስከ ቁጥር 25 ያለው የተቀሩትን ሁሉ ያጠቃልላል። ዓይን በዓይን፣ ጥርስ በጥርስ፣ እጅ በእጅ፣ እግር በእግር፣ መቃጠል በመቃጠል፣ ቁስል በቁስል፣ ግርፋት በግርፋት ይከፈል ይላል። በሌላ አነጋገር እነዚህ ሁለት ጥቅሶች ስለ አጸፋ ምላሽ ነው የሚናገሩት። ለሰው ሕይወትና ንብረት ዋስትና እንዲኖር ከተፈለገ፣ ሕግና ሥርዓትም እንዲሰፍን ከተፈለገ የግድ ሕጉን የሚያስፈጽም አካል እንዲኖር ያስፈልጋል። ሕግን የምንፈጽመው ደህንነትን ለማግኘት አይደለም። የዳንነው በጌታ በኢየሱስ ክርስቶስ ጸጋ ነው። እግዚአብሔር ስለዚህ አድራጎት እጅግ የተመሰገነ የምዕራፍ 21ን ትምህርት እንግዲህ እዚህ ላይ አበቃ። በቀሪው ሰዓታችን ደግሞ የምዕራፍ 22ን ትምህርት አንድ ላይ አብረን እንመለከታለን። ክፍል ማለት በምዕራፍ ሃያ ሁለት ስርቆትን፣ ሌሎችን መጉዳትን፣ በደልን፣ ከሌሎች ስለመበደር፣ ሴሰኝነትን፣ ጣዖት አምልኮን፣ መተትን፣ ከእንስሳ ጋር መርከስንና መጻተኞችንና መበለቶችን በተመለከተ የተሰጠውን ሕግ አብረን እንመለከታለን። የዘጻት መጽሐፍ ከምዕራፍ 21 እስከ ምዕራፍ 24 ባሉት ምዕራፎች ስለ ማኅበረሰባዊ ሕጎች ይናገራል። እነዚህ መሠረታዊ ሕጎች ለሰለጠነው ማኅበረሰብ መሠረት ሆነዋል። የንብረት ባለቤትነትን የሚመለከት ሕግ በተመለከተ እስቲ አንዳንድ ነገሮችን እንመልከት። በዘመናችን አንዳንድ ሰዎች ስህተት ምንድን ነው? ትክክልስ ምንድን ነው በማለት ይጠይቃሉ። አንዳንዶች ደግሞ ስህተትም ሆነ ትክክል አንጻራዊ ናቸው ይላሉ። አንድ ቀን በእግዚአብሔር መኖር ከማያምን የኮሌጅ ፕሮፌሰር ጋር ስለዚሁ ጉዳይ እየተነጋገርኩ ነበር ብለው ዕውቁ የመጽሐፍ ቅዱስ ምሁርና የጌታ ባሪያ የሆኑት ዶክተር መጊ አንድ ጉዳይ አጫወቱ። እንዲህ አሉ ስህተትም ሆነ ትክክል በአንጻራዊነት መታየት እንዳለባቸውና እርሱ ትክክል ብሎ በሚያስበውና እኔ ትክክል ነው ብዬ በማስበው መካከል የምሥራቅንና የምዕራብን ያክል ርቀት ሊኖራቸው እንደሚችል ይህ የኮሌጅ ፕሮፌሰር ነገረኝ ካሉ በኋላ፣ ቀጠል አድርገው ከዚሁ ጋር አያይዘውም አሉ። ለመሆኑ አንተ እንዲህ ያለ የማያወላውል መደምደሚያ ላይ የደረስከው ምን መሠረት ስላለህ ነው? በማለት ላቀረበልኝ ጥያቄ እኔም አሉ እኔም የእግዚአብሔርን ቃል መሠረት ስላደረግኩ ነው ብዬ መለስኩለት። አያይዤም የኔ ተፈጥሮ ልክ እንደ እርሱ ተፈጥሮ እንደሆነ፣ በአንዳንድ ሁኔታዎችም እንደ ፕሮፌሰሩ ሁሉ እንደምሸነፍ፣ እግዚአብሔር ግን ራሴን የምለካበት ሚዛን እንደ ሰጠኝ ነገርኩት አሉ። እስቲ ቀጠላ አድርገን ደግሞ ከዚሁ ክፍል ቃሉ የሚናገረውን እንመልከት። ሰው በሬ ወይም በግ ቢሰርቅ ቢያርደው ወይም ቢሸጠው በበሬው ፋንታ አምስት በሬዎች በበጉም ፋንታ አራት በጎች ይክፈል ይላል። ለምን ለአንድ በሬ አምስት በሬዎች ለአንድ በግ ደግሞ አራት በጎች መክፈል እንደ ተፈለገ እኔ አላውቅም። ከአዲስ ኪዳን እንደምንመለከተው ዘኬዎስ ስለዚህ ሥርዓት የሚናገር ይመስላል። ዘኬዎስ ግን ቆሞ ጌታን፣ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች ይሰጣለሁ፣ ማንንም በባሰት ከስሼ እንደሆንኩ አራት እጥፍ እመልሳለሁ ይላል። ሉቃስ 19 ቁጥር ስምንትን ተመልከቱ። ይህንን ያለው በሙሴ ሕግ ስለሚያምን ነው ማለት ይቻላል። አንድ ሰው የሌላውን ንብረት ካጠፋ እንዲከፍል የአገራችን ሕግ ያስገድዳል። ይህ ሰውን ተፈጥሮ ሳየው ግን አራት ጥፍ ቢከፍል ኖሮ መልካም ሳይሆን እንደማይቀር አስባለሁ። ላጠፋ ነው ወይም ያለ አግባብ ለወሰድነው ነገር አራት ጥፍ ብንከፍል ኖሮ ይበልጥ ጥንቃቄ እናደርግ እንደ ነበር አስባለሁ። የሰው ተፈጥሮ ያው ነው፣ እግዚአብሔርም ያው ነው። ልዩነቱ እግዚአብሔር ለሰው መልካምን የሚያስብ መሆኑ ብቻ ነው። ቁጥር ሁለትን ተመልከቱ። ሌባው ቤት ሲምስብ ይገኝ እርሱም እስኪሞት ቢመታ በመታው ላይ የደምዳ አይሆንበትም፣ ይላል ሕጉ። ራስን የመከላከል መብትም ሰጥቷል። በቅርቡ አንድ ሌባ ቤት ሰብሮ ሲገባ ባለቤቱ ይነቃና ተኩሶ ይመተዋል። ሌባውም ለደረሰበት ጉዳት በሺህ የሚቈጠር ብር ወይም ካሳ እንዲከፈለው ይከሳል። ብዙ ከተከራከሩ በኋላ ማንንም ተኩሶ መምታት እንደሌለበት ይፈረድበትና በባለ ንብረቱ ላይ ማለት ነው። ሌባው ይረታል። እንዲከፍል ለተፈረደበት ካሳ በቂ ገንዘብ ስላልነበረው ባለቤቱ ንብረቱን መሸጥ ነበረበት። ተመልከቱ ወገኖቼ፣ ሌባው ግን በነጻ ተለቀቀ። በዘመናችን ስለ ተጠቂዎቹ ሳይሆን ለወንጀለኞቹ ሊደረግላቸው ስለሚገባው ጥበቃ ብዙ ይወራል። የእግዚአብሔር ቃል ግን አንድ ሰው ራሱንም ሆነ ቤተሰቡን እንዲከላከል መብት ይሰጣል። እንዲህ ከሆነ ደግሞ አንድ ሰው ራሱን፣ ንብረቱንና ቤተሰቡን ለመከላከል በሚወስደው እርምጃ ተጠያቂ አይደለም ማለት ነው። የእግዚአብሔር ሕግ ለሕብረተሰቡ መሠረታዊ ሥርዓትና ደንብን የሚሰጥ ነው። በኦሪት ዘጸአት መጻሕፍ የተሰጡትን ማኅበረሰባዊ ጉዳዮችን ተከትለን ቢሆን ኖሮ ዛሬ በየመንገዱና በየትልልቅ ከተሞች የሚታየው ችግር ይህንን ያክልም የከፋ ባልሆነም ነበረ። እውነቴን ነው የምላችሁ። የአሜሪካን ሕግ መንግሥት ካዘጋጁት ብዙዎቹ ክርስቲያኖች ቢሆኑም ሁሉም ክርስቲያኖች አልነበሩም። እንዲያውም አንዳንዶቹ እግዚአብሔር በሰው ጉዳይ ውስጥ አይገባም የሚል እምነት የነበራቸው ካዲዎች ነበሩ። ያም ይሁን ይህ ግን ለእግዚአብሔር ቃል አክብሮት እንደ ነበራቸው የማይካድ ጉዳይ ነው። የአሜሪካ ፕሬዚዳንት የነበሩት ቶማስ ጀፈርሰን መጽሐፍ ቅዱስ ላይ ያፌዙ ነበር አንድ ሰው ሲናገር ከዚህ ቀደም እሰምቻለሁ፣ ይሁ ግን በፍጹም ሐሰት ነው። ወገኖች ምንም እንኳ በተአምራት ባያምኑም በግሌዮታቸውም ባይኖሩበትም ለእግዚአብሔር ቃል ታላቅ አክብሮት እንደ ነበራቸው ከንግግሮቻቸው የተወሰዱ ጥቅሶች ምስክር ናቸው። ዛሬ ግን በሕግ ነክ ሥራ ላይ የተሰማሩት ስለ መጽሐፍ ቅዱስ ምንም መሠረታዊ ዕውቀት የሌላቸው መሆናቸው ነው። ቁጥር ሦስት ፀሐይ ግን ከወጣችበት የደም ዕዳ አለበት። ሌባው የሰረቀውን ይመልስ፣ የሚከፍለውም ቢያጣ ስለ ሰረቀው ይሸጥ ይላል። አንድ ሰው ከሰረቀ ስለ ሰረቀው ነገር ካሳ መክፈል አለበት። የሚከፍለው ነገር ቢያጣ እርሱ ራሱ ለባርነት ይሸጣል ማለት ነው። ቁጥር አምስት ማንም ሰው ወደ እርሻ ወይም ወደ ወይን ስፍራ ከብቱን ቢነዳው የሌላውንም እርሻ ቢያስበላ ከተመረጠ እርሻው ከማለፊያው ወይኑ ይካስ ይላል። የአንድ ሰው ላም ወይም በግ ሌላው ሰው እርሻ ውስጥ ገብተው ለሚያደርሱት ጥፋት የከብቶቹ ጌታ ካሳ ይከፍላል ማለት ነው። ቁጥር ስድስት እሳት ቢነሣ እሾውንም ቢይዝ ክምሩንም ወይም ያልታጨውን እህል ወይም እርሻውን ቢያቃጥል እሳቱን ያነደደው ይካስ ይላል። እዚህም ላይ ስለ ሰው ልጆች ደህንነትና ጥበቃ መሠረታዊ ጉዳይ እናያለን። እግዚአብሔር የሙሴን ሕግ ለእስራኤል የሰጠው ለሌሎች ሕዝቦች ምሳሌ እንዲሆኑ ነበረ። ቁጥር 16 ሰው ያልታጨችውን ድንግል ቢያስታት ከእርሷም ጋር ቢተኛ ማጫዋን ሰጥቶ ሚስት ያድርጋት ይላል። በሌላ አነጋገር አንዲት ሴትን አስገድዶ የደፈረ እንዲያገባት ይገደዳል ማለት ነው። በእኛ ዘመን ግን ነገሮች ሁሉ የተለዩ ናቸው። ቁጥር 17 አባቷም እርሷን እንዳይሰጠው ፈጽሞን ቢቢል እንደ ደናግል ማጫ ያክል ብር ይክፈላት ይላል። የተደፈረችው ልጅ አባት በጋብቻው ባይስማማ አስገድዶ ደፋሪው ስላጠፋው ጥፋት ካሳ ይከፍላል ማለት ነው። ቁጥር 18 መተተኛይቱን በሕይወት እንድትኖር አትፍቀድላት ይላል። በዘመናችን ወገኖቼ፣ ሰይጣን በግልጽ እየተመለከ ነው። እስቲ ሰፈሮቻችሁ ወይም ጎረቤቶቻችሁን ወይንም ደግሞ የምትኖሩበትን ከተማ ተመልከቱ። ይህ የማይታበልና ብዙዎቻችን የምንመሰክረው እውነት ነው። ይህን ሰፋ ባለ ሁኔታ በኦሪት ዘዳግም መጽሐፍ ውስጥ ወደ ፊት እናጠናለን። ቁጥር አሥራ ዘጠኝ ከእንስሳ ጋር የሚረክስ ፈጽሞ ይገደል ይላል። ሰው ከእንስሳ ጋር ወሲብ መፈጸሙ የቱን ያክል በኀጢአት ሊዘቅጥ እንደሚችል ወይም እንደ ቻለ ያሳየናል። ለምንድን ነው እግዚአብሔር ይህን ትእዛዝ የሰጠው? ምክንያቱም ችግሩ ስለ ነበረ ነው። ቁጥር 20 ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ ይላል። በአንድ አካል ውስጥ የነቀርሳ በሽታ ካለ ነቀርሳውን ማጥፋት ያስፈልጋል። ይህ ካልሆነ ግን ሌላው አካል ሁሉ ይበከላል። በተዘዋዋሪ ሁኔታ እግዚአብሔር የሚነግረንም ይህንኑ ነው። ቁጥር 21 እናንተ በግብፅ ምድር ስደተኞች ነበራችሁና ስደተኛውን አትበድለው፣ ግፍም አታድርግበት ይላል። ይህ ጥቅስ የተበደሉትንና የተጠቁትን ሰዎች መብት ስለማክበር ማክበር ይናገራል። ቁጥር 22 መበለቲቱንና ድሃ አደጎችን አታስጨንቋቸው ይላል። የሕፃናት ጉልበት እንዳይበዘበዝ የሚደነገገው ሕግ የወጣው በዌስሊና በጓደኞቹ አማካይነት ከተከጣጠለው ታላቅ መንፈሳዊ መነቃቃት በኋላ ነበረ። ለሰው ልጅ በረከትን ያስገኙ ታላላቅ እንቅስቃሴዎች ሁሉ መሠረታቸው የእግዚአብሔር ቃል ነው። ወገኖቼ እጋለሞታውያንና ድሀ አደጎች እንክብካቤ እያገኙ የሚያድጉባቸው ድርጅቶች በክርስቲያኖች እንጂ እግዚአብሔር የለም በሚሉ ሰዎች አልነበረም የተመሠረቱት። ቁጥር 23 እና 4 እንመልከት። ብታስጨንቋቸውና ወደ እኔ ቢጮኹ እኔ ጮታቸውን ፈጽሞ እሰማለሁ፣ ቁጣዬም ይጸናባቸዋል በሴፍም አስገድላችኋለሁ። ሚስቶቻችሁም መበለት፣ ልጆቻችሁም ድሃ አደጎች ይሆናሉ ይላል። የአቅመ ቢሶች ረዳት እግዚአብሔር ነው ወገኖቼ። በሚበድሏቸው ሁሉ ላይ እግዚአብሔር ደግሞ ይፈርዳል። ቁጥር 25 ከአንተ ጋር ለተቀመጠው ለወገኔ ለድሃው ገንዘብ ብታበድረው እንደ ባለ አራጣ አትሁን፣ አራጣም አትጫንበት ይላል። አንድ ሰው ለሌላው ገንዘብ ቢያበድረው በፍጹም ተጨማሪ ክፍያ ሊጠይቀው አይገባም። እግዚአብሔር በሌሎች ጉዳት መጠቀም ትክክል አይደለም ይላል። እንግዲህ ወገኖቼ እነዚህ ከእግዚአብሔር ሕጎች ጥቂቶቹ ናቸው። በሚቀጥለው ምዕራፍ ማለትም በኦሪት ዘጸአት ምዕራፍ ሀያ ሦስት ደግሞ ተጨማሪ ሕጎች ተሰጥተዋልና ቀጠል አድርገን ባለን እሳት አንድ ላይ እንመለከታለን። ምዕራፍ 23፣ አብይ ሐሳብ አድርገን የምንመለከተው ስምን ስለ ማጥፋትና ሐሰተኛ ምስክር ስለ መሆን፣ ስለ ፍትሕ፣ ስለ በጎ ምግባር፣ ስለ ዕረፍት ዓመት፣ ስለ ሰንበት፣ ስለ ጣዖት አምልኮ፣ ስለ ሦስቱ በዓላትና ስለ መሥዋዕት ሕግ በዚህ ምዕራፍ ውስጥ ተካተው እናገኛቸዋለን። መልአኩንም ጌታ እንደሚልካቸውም ተስፋ ስለ ተሰጠ ይህንኑ በዚህ ውስጥ እንመለከታለን። እስቲ ቁጥር አንድን ፈጠን ብለን እናንብበው። ሐሰተኛ ወሬ አትቀበል፣ ሐሰተኛ ምስክር ምትሆን ዘንድ ከኃጢአተኛ ጋር እጅህን አታንሳ ይላል። ስለምንናገረው ነገር ሁሉ ወገኖቼ ጥንቃቄ ማድረግ አለብን። ይህ የእግዚአብሔር ትእዛዝ ነው። ሐሜተኝነት የነፍሰ ገዳይ የሌብነትን ወይም ያመንዝራነትን ያክል መጥፎ ነው። በአንዳንድ ቦታዎች እንደምንመለከተው ግን ተሳክቶላቸውና ተደላድለው ያሉት ሰዎች እነርሱ ሐሜተኞች ናቸው። ቁጥር ሁለት ክፉውን ለማድረግ ብዙ ሰዎችን አትከተል፣ ፍርድንም ለማጥመም ከብዙ ሰዎች ጋር ተስማምተህ አትመስክር። በፍርድ ነገርም ለድሃው አታድላ ይላል። ክፉን ለማድረግ ብዙዎችን አትከተል የሚለውን ተከትለን ቢሆን ኖሮ ራሳችን ከብዙ ነገር በዳንን ነበረ። በማኅበረሰባችንም ሰላም በሰፈነ ነበረ። በቡድን ተደራጅተው ሌላውን ለማጥቃት የተዘጋጁ ወሮበሎች ቁጥርም በቀነሰ ነበረ። በዚህ ጉዳይ ላይ ከአንድ ወጣት ጋር እየተነጋገርን ሳለ አሁን አለባበሴን ጋሻበበ ታላ አይደል አለኝ። እኔም አሁን አያለው አልኩት በመገረም። ተመልከት ጋሽ አበበ፣ እንግዲህ ይህ ለእኔ ነጻነት ይሰጠኛል እንደዚህ መልበሴ ብሎ የተበሳሳውን ጉልበቱ ላይ የተቀደደውን ሱሪና በመቀመጫው ላይ የተለጠፈበትን በትከሻውም ላይ በጀርባውም ላይ የተለያዩ ስዕሎች ያሉበትን ልብሱን አዙሮ ገልበጣ አድርጎ አሳየኝ። መቼም ቢሆን በዘመኑ እንዲህ ያሉትን ወጣቶች በዚህ ዐይነት መልክ የሚለብሱትን ብዙ ጎረምሶችን ማየት የተለመደ ሆኗል። እምብርትን ክፍት አድርጎ መሄድንም ሴቶች እህቶቻችን አሁን አሁን ብርቅ እያደረጉ መጥቷል። ልክ እንደ እርሱ የሚለብሱ በሺህ የሚቈጠሩ ወጣቶችንም ማየቴ ብዙ በእጅጉ ትዝ አለኝ። እኔም ለዚህ ወጣት ስማ አልኩት። አንተ አሁን በተለየ ሁኔታ ልብስህን በጣም ባማረ መልኩ ቆንጆ አድርገ ስነ ሥርዓት ባለው ሁኔታ ብትለብስ ያለህበት ቡድን ወይም ጓደኞች ይቀበሉ ነበርን ወይስ አይቀበሉም? በማለት ላቀረብኩለት ጥያቄ የሰጠኝ መልስ እንዲህ የሚል ነበር። አዩ ጋሻ አበበ፣ እነዚህ ጓደኞቼ እኔ በተለየ መልኩ አሁን ሥርዓት ያለውን ልብስ ብለብስ በፍጹም አይቀበሉኝም የሚል ነበረ። ባጭሩ የሚቃወሙትን መቃወም የሚሰድቡትንም ሰዎች መሳደብ ይጠበቅብሃልን? በማለት ላቀረብኩለት ጥያቄም፣ እንዴ አዎና እኔ እነሱ ከተሳደቡ እኔም መሳደብ አለብኝ፣ እነሱም ከተደባደቡና ከቀሙ መደባደብና መቀማት መቻል አለብኝ ሲል መለሰልኝ። ተመልከቱ ወገኖቼ፣ በዚህ ጎረምሳ አነጋገር ይህ ነጻነት ነው። ሌሎች የሚቃወሙትን እንድትቃወም፣ ሌሎች የሚሰድቡትን እንድትሰድብ፣ ሌሎች እንደሚለብሱት መልበስህ የሚጠበቅህ ከሆነ ነጻነትህ ታዲያ እምኑ ላይ ነው? ብዬ ሌላ ጥያቄ ደግሞ አቀረብኩለት ለዚህ ጎረምሳ። ወዳጆቼ፣ ክፉ አድራጊዎችን መከተል ነጻነታ አይደለም፣ ባርነት እንጂ። አዎ፣ ንግግሬን እዚህ ላይ ብገታ መልካም ነው። ሌሎች የሚያደርጉትን የምናደርግ ከሆነ ነጻነት ሳይሆን ባርነት ነው። እግዚአብሔር እንድንኖርበት ደግሞ በነጻነትም እንድንመላለስ መልካሙን ሥርዓት ሰጥቶናልና በመልካሙ ሥርዓት በትክክል እንመላለስ። ይህንን እንድናደርግ እግዚአብሔር አምላካችን ይርዳል።

የዛሬው ጥናታችን እዚህ ላይ ያበቃል። ስለ ነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። እንደ ወትሮ ሁሉ ከእናንተ ጋር በትምህርቱ በኩል የነበርኩት እኔ አበበ ከበደ ወርቄ ነኝ። ሰላም ሞትንያችነበማለቢባልያለ